ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አዲስ ስታንዳርድ ኦንላይን ሚዲያ በጊዜያዊነት ታገደ። ጠቅላይ ሚኒስትር ስኮት ሞሪሰን የኮሮና ቫይረስ ገደቦች ተጥለው ሳለ አውስትራሊያ ወደ ገደብ አልባ ምዕራፍ እየተረማመደች መሆኑን ተናገሩ። የቅርጫት ኳስ ኮከቧ ሊዝ ካምፒጅ በአእምሮ መታወክ ሳቢያ በቶኪዮ ኦሎምፒክ ለአውስትራሊያ እንደማትሰለፍ አስታወቀች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አዲስ ስታንዳርድ ኦንላይን ሚዲያ በኢትዮጵያ መገናኛ ብዙሃን ባለስልጣን በጊዜያዊነት ታገደ። ይህንኑ የባለስልጣን መስሪያ ቤቱን ውሳኔ ተከትሎ እገዳ ይጣለበት ጃኪን አሳታሚ የአዲስ ስታንዳርድ ኦንላይን ሚዲያ ህትመት ከጁላይ 15 ጀምሮ መቋረጡን አስታውቋል። አሳታሚው አክሎም የህትመት ፈቃዱን በማጣቱ ሐዘን የታያደረበትና መናጠብ የተሰማው መሆኑን ገልጦ ኢትዮጵያ ህገ መንግሥት ላይ የሰፈረው የፕሬስ ነጻነትና የጋዜጠኝነት ስነ ምግባር መርሆች መከበርን ለማረጋገጥ እንደሚጠር ለአንባቢዎቹ አመላክቷል። ኢትዮጵያ ብዙሀን መገናኛ ባለሥልጣን በበኩሉ አዲስ ስታንዳርድ እገዳ አስባብ ያላቸውን ሲገልጽ ሚዲያው በህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀውን ቡድን የመከላከያ ኃይል ብሎ እውቅና ማላበሱ የአሸባሪ ቡድኑን አጀንዳ ማስፈጸሚያ መድረክ መሆኑን ተገንዝበናል እንዲሁም የሥነ ምግባር ጥሰቶችም መታየታቸውንና ቀጣይ እርምጃዎችም እንደሚወስዱ ገልጧል። አያይዞም የኢትዮጵያ መገናኛ ብዙሃን ባለስልጣን ለነጻ ፕሬስ መተግበር ወደኋላ እንደማይልና የጋዜጠኝነት ሙያዊ ስነምግባር መስፈንንም እንደሚያበረታታ ጠቁሞ ነጻነት የሚመጣው ከኃላፊነትና ተጠያቂነት ጋር ነው። ሁሉም ሚዲያ የህግ ስርዓትን አክብረው በኃላፊነት ተሞልተው እንዲሰሩ እናሳስባለን ብሏል። ጠቅላይ ሚኒስትር ስኮት ሞሪሰን ዛሬ ጁላይ 16 ከቀትር በኋላ ከተካሄደው የብሔራዊ ካቢኔ ስብሰባ በኋላ አውስትራሊያ ከኮሮና ቫይረስ ወረርሽኝ መላቀቂያ እቅድ ዳግም መክፈታቸውንና አገሪቱ በትክክለኛ ጎዳና ላይ የተራመደች እንደሆነ ተናገሩ። የጠቅላይ ሚኒስትሩ ከኮሮና ቫይረስ መውጫ ባለ አራት ደረጃ ምዕራፎች የኮሮና ቫይረስ ገደብ ማብቃት፣ ክትባት የተከተበው አውስትራሊያውያን ገደቦችን እንዳይመለከታቸው ማድረግና ክትባት የተከተበው ዓለም አቀፍ መንገደኞችን ያለ ገደብ መቀበልን ያጠቃልላል። በአሁኑ ወቅት ኮሮና ቫይረስ ወረርሽኝ ኒውሳውዝ ዌልስና ቪክቶሪያስ በመስፋፋታቸው ሳቢያ ጥለውና ተራዝመው ያሉ ሲሆን በመላ አገሪቱ ክትባት የተከተቡ ሰዎች ቁጥር ገና 10 ሚሊዮን አልደረሰም። ሆኖም አቶ ሞሪሰን በወርሃጁን በብሔራዊ ካቢኔው የተዘረጋው ባለአራት ምዕራፍ እቅድ ምንም እንኳ ኒውሳውዝ ዌልስና ቪክቶሪያ ውስጥ 12 ሚሊዮን በላይ ሰዎች ለኮሮና ቫይረስ ገደቦች ተዳርገው ተግዳሮቶች ገጥመውት ያለ ቢሆንም በአጀንዳው እየተገፋ መሆኑን ገልጠዋል። ይህ በእንዲህ እንዳለም ኒው ሳውዝ ዌልስ ዛሬ አርብ 97 ነዋሪዎቿ በቫይረስ ተጠቅተዋል። በትናንትናው ዕለት 77500 ሰዎች የኮሮና ቫይረስ ምርመራ አድርገዋል። ከመነሻው ሲድኒ ላይ ተጥሎ የነበረው ገደብ ተራዝሞ እስከ ጁላይ መጨረሻ ይዘልቃል። በሌላም በኩል ከትናንት ሐሙስ እኩለ ሌሊት አንስቶ ለአምስት ቀናት የኮሮና ቫይረስ ገደቦች የተጣለባት ቪክቶሪያ በዛሬው ዕለት 24 ሰዎች በቫይረሱ ተጠቅተውባታል። ፕሪምየር ዳንኤል አንድሮስ ቪክቶሪያውያን በፍጥነት ተላላፊ የሆነውን ዴልታ ቫይረስ በአጭር ገደብ እንደሚፋለሙት ተናግረዋል። ጠቅላይ ሚኒስትር ስኮት ሞሪሰን የደቡብ ምዕራብ ሲድኒ ማኅበረሰብ መሪዎች፣ የማኅበረሰብ አባላት የገደቦቹን ደንቦች እንዲያከብሩ ላበረከቱት አስተዋጽኦ ምስጋና አቀረቡ። አክለውም ተጨማሪ የፋርማሲ ባለሙያዎች በክትባት ክትባው ዘርፍ እገዛ እንደሚያደርጉ አመላክተው፣ ሚናቸውም ወረርሽኙን ለመከላከል በመላ አገሪቱ የክትባት ተከታቢዎችን ቁጥር ከፍ እንዲል ማድረግ መሆኑን ጠቁመዋል። በሌላም በኩል ኩዊንስላንድ ከቅዳሜ ጁላይ 17 ጀምሮ በቪክቶሪያ ላይ ወሰኗን የምትዘጋ መሆኑን አስታውቃለች። በዛሬው ዕለትም አንድ ነዋሪዋ በዴልታ ቫይረስ መጠቃቱን ፕሪምየር አንስቴዥያ ፓለሼ ገልጠዋል። ምዕራብ አውስትራሊያም በበኩሏ ከጁላይ 17 ቅዳሜ ማለዳ ጀምሮ በቪክቶሪያ ላይ ወሰኗን ዘግታለች። የተባበሩት መንግስታት አንድ ሶስተኛ ያህል የአፍጋኒስታን ሕዝብ የተመጣጠነ ምግብ እጥረት ገጥሞት ያለ መሆኑን አስታወቀ። 18 ሚሊዮን ያህል ሰዎች ሰብአዊ እርዳታ እንደሚሹ የተመድ ሰብአዊ እርዳታ አስተባባሪ ራሚዝ አልአክባሮፍ ተናግረዋል። ስለ ምግብ እጥረቱ መከሰት ምክንያትም የአሜሪካ ከአፍጋኒስታን ለቆ መውጣትና የታሊባን ኃይሎች ወታደራዊ የግዛት ቁጥጥራቸው እየጨመረ መውጣት መሆኑንም አመላክተዋል። የሊባኖስ ጠቅላይ ሚኒስትር ሳዕድ ሐሪሪ ለዘጠኝ ወራት ያህል መንግሥት ለማቆም ያደረጓቸው ጥረቶች ፍሬ አልባ በመሆናቸው የሥራ መልቀቂያ ደብዳቤያቸውን አስገብተዋል። ሃረሪ ከፕሬዚዳንት ሚሼል አውን ጋር በመንግስት በመንግስታዊ ስልጣን አሿሿም ላይ መስማማት አልቻሉም። ሊባኖስ በ1990 የእርስ በርሱ ጦርነቱ ካበቃ 15 ዓመታት ወዲህ የምጣኔ ሀብቱ ቀውስ ከድጡ ወደ ማጡ እያሽቆለቆለ ይገኝባታል። የአውስትሬሊያ ቅርጫት ኳስ ኮከብ ሊዝ ካምቤጅ በአእምሮ መታወክ ሳቢያ በቶኪዮ ኦሎምፒክ 2020 አውስትራሊያን ወክላ መሰለፍ እንደማትችል አስታወቀች። ካምቤጅ ከምትጫወትበት ቡድን ውጪ ድጋፍ የሌላት መሆኗን ገልጻ በኦሎምፒክ ውድድሩ ባለመሳተፏ ልቧ እንደተሰበረ ተናግራለች። ሆኖም የወሰነችው ውሳኔ ተገቢ መሆኑንም ገልጣለች። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትሬሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትሬሊያ ዶላር 74 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬሊያ ዶላር 32 ኢትዮጵያ ብር ከ59 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፓርስ ብራ ይሆናል። ዝቅተኛ 8 ከፍተኛ 19። አድላይድ የከፋል። ዝቅተኛ 7 ከፍተኛ 14 ሜልበርን የከፋል ዝቅተኛ ሰባት ከፍተኛ 13። ሆበርት ማልዳ ላይ ጉማም ይሆናል፣ ዝቅተኛ አምስት ከፍተኛ 14። ካምብራ የከፋል፣ ዝቅተኛ 3 ከፍተኛ 8። ሲድኒ በከፊል ደመናማ ይሆናል፣ ዝቅተኛ 11 ከፍተኛ 15። ብሬስበን ፀማ ሆኖ ይውላል፣ ዝቅተኛ 12 ከፍተኛ 21። ዳርዊን ፀማ ሆኖ ይውላል፣ ዝቅተኛ 21 ከፍተኛ 32። አዲስ አበባ ነጎድጓዳማ ይሆናል፣ ዝቅተኛ 13 ከፍተኛ ስራ 8። ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አዲስ ስታንዳርድ ኦንላይን ሚዲያ በጊዜያዊነት ታገደ። ጠቅላይ ሚኒስትር ስኮት ሞሪሰን የኮሮና ቫይረስ ገደቦች ተጥለው ሳለ አውስትራሊያ ወደ ገደብ አልባ ምዕራፍ የተረማመደች መሆኑን ተናገሩ። የቅርጫት ኳስ ኮከቧ ሊዝ ካምቤጅ በምሮ መታወክ ሳቢያ በቶኪዮ ኦሎምፒክ ለአውስትራሊያ እንደማትሰለፍ አስታወቀች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።